በዘንድሮ የ12ኛ ክፍል መልቀቂያ ብሔራዊ ፈተና አስተራረምን ይመለከታል። የዩኒቨርሲቲ መግቢያ ውጤት አካል ጉዳተኞች ተጎጂ መሆናቸውን የአማራ ክልል አካል ጉዳተኞች ማህበራት ፌዴሬሽን አስታውቋል። በተለይ አይነ ስውራና መስማት የተሳናቸው ተፈታኞች ዝቅተኛ ውጤት ማምጣታቸውን በመናገራቸው ፌዴሬሽኑ በጦርነት ምክንያት በቂ ዝግጅት አለማድረጋቸውና ፈተናውን ሲወስዱ በተረጋጋ ስነልቦና ውስጥ አለመገኘታቸውን እንደ ምክንያት ያቀርባል። የዩኒቨርሲቲ መግቢያ ውጤቱ ይህንን ግምት ውስጥ ሳያስገባ በተፈታኞች ሞራል ላይ አሉታዊ ተጽዕኖ ማሳደሩንም የፌዴሬሽኑ ፕሬዚዳንት ፍሬ ሰላም ዘገየ ገልጸዋል። መስፍን አራጌ በዚህ ዙሪያ ዘገባ ይኖረዋል። ከርማት እና ከዩኒቨርሲቲ መግቢያ መቁረጫ ነጥብ ችግር ጋር ተያይዞ ሰሞንኛ የመነጋገሪያ ርዕስ የሆነው የ12ኛ ክፍል መልቀቂያ ብሔራዊ ፈተና ከሌላ ወገንም ሌላ ስሞታ እያስተናገደ ነው። ከአካል ጉዳተኞች ከደቡብ ወሎ መካነ ሰላም ወረዳ መቶ ደሴ ከተማ የሚኖረውና መስጊድ አካባቢ በሚመጡ ምዕመናን ድጋፍ ተምሮ እዚህ መድረሱን የሚናገረው አይነ ስውር እንድሪስ አህመድ ያልጠበቀውና ለልመና ወደ ጎዳና እንዲወጣ የሚያስገድደው ውጤት ማስመዝገቡን ተናግረዋል። የሚገልጽ ውጤት አልመጣልኝም። ለምን ያው ከአስተራረሙ ችግር ስላለ አይነ ስውራን ምን ተብሎ ነበር መምጣት ያለበት ወይም ውጤት መለቀቅ ያለበት ብላ እንዲተብሎ ነበር ብላ እንዲተብሎ መለቀቅ ሲገባው፣ ነገር ግን ኖርማል ተብሎ ነው የተለቀቀው። ይሄ ማለት ደግሞ ለኛ ምንድነው ችግሩ? ኖርማል ከተባለ የኔ እናንተ ውጤት እኩል ነው። አሁን ጥለውኛል ማለት ውጤቱ እዛ ታች ነው። ፈተናው በሁለት ዙር የተካሄደ ሲሆን በመጀመሪያው ዙር የተፈተኑ አይነ ስውራን ወደ ዩኒቨርሲቲ መግቢያ የተቆረጠላቸው ነጥብ ሁለት መቶ ሲሆን ሁለተኛ ዙሮች ደግሞ ሁለት መቶ ሃምሳ ዙር የተፈተኑ መስማት ለተሳናቸው የዩኒቨርሲቲ መግቢያ ሁለት መቶ ሃምሳ ሲሆን ሁለተኛው ዙር ደግሞ ሶስት መቶ ነው። በአማራ ክልል አይነ ስውራን ማህበር የደሴ የቅርንጫፍ ምክትል ሰብሳቢ ዘካሪያስ መንግስቱ አካል ጉዳተኛ የሆነ ወይም ያልሆነ የሚለው መስፈሪያ በአግባቡ ጥቅም ላይ አለመዋሉን ያረጋግጣሉ። ለአይነ ስውር ለመሆናቸው ሆስፒታል ገብተው ሜዲካል አያይዘው ትምህርት ቤት ደብዳቤ አብሮ አያይዙ ልኳል። መጀመሪያ ገና ውጤቱ ሳይመጣ ያንን ግን በደንብ አላዩትም ይመስለኛል። ትኩረት ሳይሰጡት ኖርማል ብለው ለቀቁት። ኖርማል ተብሎ ከተለቀቀ አንደኛ ውጤቱ እንደ ኖርማሎች ነው የሚታየው። አፈርማቲቭ አይታይላቸውም ማለት ነው። ኖርማል ስለተባለ ሁለተኛ በዛው አጋጣሚ ይጨምራል። ዩኒቨርሲቲ እንኳ ብገባ ለአንተ የሚሰጥህ መደብ እና ለኖርማል የሚሰጠው መደብ ይለያያል። አካል ጉዳተኛ የራሱ ነው የቻለ። እዛ ውስጥም አፈርማቲቭ አለው። ዩኒቨርሲቲ ውስጥ በጀት የሳሙና የምናምን ሊታሰብልህ ይችላል። የማንበቢያ ሳንቲም ሊታሰብልህ ይችላል። እና ብዙ ጫናዎች አሉት። ይህንንም ወደውኑ በደብዳቤ ያሳውቀናል። ኖርማል ተብሎባቸዋል እና ይስተካከልላቸው ስላይ እንዲህ ነው መባል ያለበት። የተማሩት በአይነት ጉራ ነው። ስልጠና የወሰዱት በአይነት ጉራ ነው። ሲማሩም የነበሩት ትምህርን የፈተናቸው ጥያቄው መምህር ያነብላል አንተ መልስ ትመልሳለህ። በመምህር እስከሻ የተንተራሰ ነው የኛ መልስ። እና ኖርማል ለምን ተባለባቸው ብለን ጥያቄ አቅርበናል ያልን እንዲሆን እስካሁን ድረስ ድረ ገጹን ገብተህ ብታየው አሁንም ኖርማል ነው የሚል ኖርማል መባሉ መግቢያችሁን አልከለከለውም የሚሉ መከራከሪያዎች አሉ። ለምን ሁለት መቶ ሃምሳ የሆነው ያው ላይነ ስውር ስለሆነ ነው የሚለው ስላለ፣ ኖርማል መባሉ እና አለመባሉ ምን ምን ፋይዳ አለው? ምን መሰረህ፣ አይነ ስውራን መፈተኑን ብቻ ስለሚያውቁ በቲዎሪ ለአይነ ስውራን በሁለተኛ ዙር የተፈተኑት ሁለት መቶ ሃምሳ ማለት ያሉ እንጂ ከካርዲ ላይ ወይም ከአንተ ውጤት ላይ ብላይንድ ካላለ ዩኒቨርሲቲ አይቀበልም። ለምሳሌ ወሎ ዩኒቨርሲቲ አንዱን አይነት ውር ቢመድበው የሚለው ውጤቱ ኖርማል በሚለው ነው የታረመለት። በቀጥታ የተመደበበት ምድብ ይዞ ቢሄድ አይነት ውር መሆኑን ካላወቀ ብላይንድ በሚለው ካላወቀ ዩኒቨርሲቲ ላይ ይቀበለው ይችላል። በትምህርት ቆይታ ውጤታማ ከሚባሉት ተማሪዎች ተርታ እንደሚመደብ የሚናገረውን ሬስ አስረኛ ክፍል ላይ በወሰደው ፈተና የተሻለ ውጤት አስመዝግቦ ማለፉን ጠቅሶ በአስራ ሁለተኛ ክፍል ብሔራዊ መልቀቂያ ፈተናው ግን አይነ ስውራንን የማይመለከት እርማት ተከናውኗል ባይል አብቲቲውድ የሚባል ትምህርት አለ። እሱ 35 ጥያቄ ለኛ አብሮ የምንፈተነው አለ። ነገር ግን 25 ጥያቄ ለብቻ ለኖርማል ተማሪዎች የሚፈተኑት አለ። እሱ ተደምሮ ታይቶብናል ነው እኛ አሁን ጥያቄያችን። እንደገና ደግሞ ጂኦግራፊ የሚባለው ትምህርት አለ። ኳልኩሌሽን አሉ፣ እኛ የማንፈተናቸው እና ለኛ ደግሞ ማተካከያ የሚመጡ ጥያቄዎች አሉ። እነሱ አብሮ ታርመውብናል፣ እነሱ አብሮ ታይተዋል። እርግጥ እኔ የታረመ ለማለት አስደፍረኝም፣ ግን እንዲያው ቢታረምም እንኳን አይነት ሱሮች እንደዘርጉ ተደምሮ ታይቶብናል ነው። ማስቲካና የሞባይል ካርድ በማዞር ህይወቴን ለመለወጥ እየደከምኩለት ትምህርት በውጤት ጋር መታጀቡ አሳዝኖኛል፣ የሚለውና በደሴ ከተማ ነዋሪ የሆነው አይነ ስውር በጸሀት ደመ ደግሞ በተለይ መንግስት በአካል ጉዳተኞች እሰጣለሁ ሲለው የነበረው ልዩ ድጋፍ በተግባር አለመታየቱን ገልጿል። ሆ የሁለተኛ ደረጃ ትምህርት ቤት የተፈተንኩት ውጤቱ በጣም አስደንጋጭ ነው። ሁለት መቶ ሁለት ነው የመጣው ሆነ ይ በሁለት መቶ አልፈው ያውቃሉ። ከስድስት መቶ ውጤት በሁለት መቶ አስር አልፈው ያውቃሉ። ዛሬ ግን ሰቅሏል። የሰቀለበትን ምክንያት ማራ አናውቅም። እኛም ለአይነ ስውራን ልዩ የሆነ ድጋፍ እናደርጋለን እያለ በሚዲያና በተለያየ መስሪያ ቤት ይወራ ነበር፣ ግን ወሬ ብቻ ሆኖ የቀረው ኢትዮጵያ የተሰጠው የዩኒቨርሲቲ መግቢያ መቁረጫ ውጤቱ ያሳለፉትንና ያሉበትን የስነ ልቦና ጫና ግምት ውስጥ ያስገባ አይደለም። የትምህርት ሚኒስትር ዴታ ዶክተር ሳሙኤል ክፍሌ ከቀናት በፊት የአሜሪካ ድምፅ ላቀረበላቸው ጥያቄ ሲመለሱ በጦርነትና በተለያዩ የሰላም እጦት ምክንያት ፈተና ሳይስዱ ቆይተው በሁለተኛው ዙር እንዲወስዱ የተደረጉት ተማሪዎች ከመጀመሪያዎቹ ተፈታኞች የተሻለ ውጤት ማስመዝገባቸውን ተናግረው ነበር። ይህን የሚኒስትር ዴታውን መግለጫ በአማራ ክልል አይነ ስውራን ማህበር የደሴ ቅርንጫፍ ምክትል ሰብሳቢ የተቃወሙት አካል ጉዳተኞች በጦርነቱ የተደራረበ ችግር ተጋፍጠዋል በማለት ነበር። እኛ ከተማ ውስጥ አስር አይነቱ ቡራን የተፈተነው ሶስቱ ብቻ ናቸው። ውጤት ያመጡት ወደ ዩኒቨርሲቲ እንዲገቡ የተደረገው ሰባቱ፣ ውጤት አጥተዋል። የእኛ ቅሬታ አንደኛ በሁለተኛ ዙር የተፈተኑ አይነቱ ቡራን ተማሪዎች በጦርነቱ ውስጥ የቆዩ ናቸው። አላነበቡም። በስነ ልቦን አልተዘጋጁም። የተለየ ሳይደረግላቸው ቶሪያ ምናምን ሳይሰጣቸው በቀጥታ በረሃ ለበረሃ ነፍሳቸውን ለማዳን ስለከረሙ እንዲያውም ዘንድሮ መፈተን የለባቸው ነበር ከተፈተኑ እንኳ ቢያንስ ውጤቱ መቀነስ ነበረበት። ስለዚህ ቅሬታችን ይሰማልን። ትክክል አይደለም። ፈተና ኤጀንሲ እንዲህ አዲስ ውጤቱ ማያት አለበት፣ አለበለዚያ ማለፊያውን ያስተካክል የሚል ቅሬታ ነበረ። ነገር ግን መፍትሄ አላመጣም። ወጣት እንድሬስ በሌላ በኩል መፈተን የማይገባቸውን ጭምር መፈተናቸውን ያመለክታል። ትምህርቱን በምንከታተልበት ሰዓት ትምህርት ሚኒስትር ምን ይልክ ነበረ? አንዳንድ ደብዳቤዎች ይልክ ነበር ለትምህርት ቤቶች። አሁን ጂኦግራፊ ትምህርት ላይ ብታይ ጂኦሎጂካል ኢቨንት የሚባል አለ፣ መሬት ክስተቶች የሚባል ስለ እነሱ ርዕሱን ለፉት ተብሎ ተልኮ ነበር። ነገር ግን ጥያቄ ላውተውታል። አስበው ተማሪ አዘናግቶ ማውጣት ማለት ነው። ይሄ ማታ ነበር ነው በተማሪ ይችላል። እንደገና ደግሞ ሂስትሪ ላይ ስቲ ሜዲቫል ኢሮፕ ሚላለ ዩኒት ፎር አካባቢ ላይ እሱን ራሱ ዝለሉት ተብሎ ነበር በየትምህርት ቤት። ነገር ግን ጥያቄ ላይ ሦስት አራት ጥያቄ ተወጥቶለታል። ይሄ ተማሪ ይሄን እለፉት ተብሎ ተነገረው ትኩረት የሚሰጥበት በሌላ ትኩረት አድርጎ እንደገና ትኩረት አልሰጠበት ጥያቄ አውጥተን መፈተን ማለት የራሱ በተማሪ ህይወት ላይ መጫወት ማለት። የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት ፍሬ ሰላም ዘገየ ውስብስቦ የአካል ጉዳተኞች ችግር በውስብስብ የአስተራረምና ውጤት አሰጣት ችግር ከባብሷል። ሸፍነዋል እንደሚታወሱ እንግዲህ ሁለት ሺ አስራ ሁለታዊ ኮቪድ ነበር እንደ ሀገር፣ በተለይ አይነቱ ከእነሱ ጋር የተጣጣመ የትምህርት ቁሳቁስ ስለማይቀርብ የግብ የሰው ድጋፍን ይጠይቃሉ። ና በዛን ጊዜ ደግሞ የሰው ንክኪ በራሱ ክልክል ስለነበረ ተማሪዎች የሚያንብላቸው አካል በወቅቱ አልነበረም። ሁለተኛው ላይ ደግሞ ሁለት አስራ ላይ ይሄ በክልላችን የነበረው ጦርነት የተነሳ የአብዛኙ ጊዜ ትምህርት ጊዜ የባከነበት ጊዜ ነው። እንግዲህ አይነቱ ቡራን ደግሞ ከተማሪዎች ጋር ካልተገናኙ በቂ የሆነ የትምህርት ቁሳቁስ ስለሌለ መጽሐፎችን ሪፈር ማድረግ የማይችሉበት ጊዜ አልፏል። ፕሬዚዳንቱ በተለይ ለአይነ ስውራን ምቹ የሆነውና የተሻለ ውጤት ያመጡበታል የተባለው የሲቪክስ ትምህርት ፈተና ጋሽፏል ተብሎ ውድቅ መደረጉ የአይነ ስውራን ተፈታኞችን ውጤት እንዲቀንስ ያደረገ ሌላው ምክንያት መሆኑን ሳይጠቅሱ አላለፈውም። የመጀመሪያው ዙር ተፈታኞች ላይ ሲቪክስ አልተያዘም። ለሁሉም ተማሪዎች ውጤቱ ጋሽፏል በሚባል ውጤቱ አልተያዘም። አይነ ስውራን ሲቪክስ በደንብ የሚሰሩት የሚጠበቅ ተናውጤት የምንጠብቅበት ሁላችን አይነ ስውራን የሆኑ ሰዎች ልክ ውጤት ወጥቷል እና ውጤት ጋሽፏል በሚል የተነሳ አይነ ስውራን ቤዛ ሰለባ ሆነዋል። እነሱ አይመለከታቸውም። እነሱ ግን ለብቻ ታይቶ ስንሽም አብሮ ለእነሱ መደመር ነበረበት። ቪኦኤ ከአካል ጉዳተኞቹ ጋር ተያይዞ በሚነሳው የአስተራረም ቅሬታ አገር አቀፍ የትምህርት ምዘና እና የፈተናዎች ኤጀንሲን ምላሽ ለማግኘት ጥረት እያደረገ ሲሆን ከቀናት በፊት አስተያየታቸውን የሰጡት የኤጀንሲው ምክትል ዋና ዳይሬክተር ተፈራ ፈይሳ ይህን ብለው ነበር። አንድ ተማሪ በሁለት በሁለት እንትን ታርሞለታል። በሁለት ምን ማለት ነው? በሁለት ማለት በመጀመሪያውም ዙር በአንደኛው ዙር ምክንያቱም እዚያው ዝርዝሩ እዛው ስላለ ማለት ነው። ስለዚህ መታረም የነበረበት በአንደኛው ዙር ነው። አንደኛ ዙር ተፈትኖ ከሆነ ሌላው ተማሪ ደግሞ በሁለተኛ ዙር ሲፈተን፣ በሁለተኛ ዙር ይታረምለታል በሁለቱ ልታረምለት አይገባም። መርክ ልመዘገብለት አይገባም። እቺ ቁጥሩ በጣም ትንሽ ናት። ይሄም ደግሞ ሁለት ዙር በመፈተናችን የተፈተነ ክፍተት ነው። ይሄን እንግዲህ አንዳንዶቹ እንደ ትልቅ ስህተት ተደርጎ አጠቃላይ የእርማት ችግር አለበት ብሎ የሚያቀርቡታለን ይሄ ትክክል አደ ይህንን በዚህ ደረጃ መወሰድ የለበትም። አቶ ዘካሪያስ ማስተካከያ እንዲደረግ ድምጻቸውን ለትምህርት ሚኒስቴርና ለፈተናዎች ኤጀንሲ ለማሰማት ጥረት ቢያደርጉም እስካሁን አጥጋቢ ምላሽ አለማግኘታቸውን ተናግረዋል። የመግቢያ ውጤቱ ላይ ቅሬታ የሚያነሱት የአማራ ክልል አካል ጉዳተኞች ፌዴሬሽን ፕሬዚዳንት በተጨማሪ የአካል ጉዳት የሌለባቸው ሴትና ወንድ ተማሪዎች እኩል የማይመዘኑበት ስርዓት ለአካል ጉዳተኞች አለመዘርጋቱን ያውሳሉ። ተማሪዎች የሴት እና የወንድ ልዩነት አለው። እነዚህ ጉዳት አሉ ሴት ተማሪዎች አስረማች ያስፈልጋቸዋል ተብሎ ነው። ሴት ሆነ አካል ጉዳተኛ ስትሆን ደግሞ አካል ጉዳተኞችን በፆታ ተጠቃሚ ያለማድረጉ አሰራር በቅርብ ጊዜ የመጣ መሆኑን በማውሳት ወደፊት አሰራሩ ሊስተካከል ይገባል የሚሉ አስተያየት ሰጮችም አልጠፉም። በአጠቃላይ ፈተናውን ከወሰዱ አካል ጉዳተኞች ያለፉትንና የወደቁትን ተማሪዎች ለመግለጽ የመረጃ እጥረት እንዳለባቸው የሚናገሩት ፕሬዚዳንቱ አይነ ስውራን ብቻ ወደ ሁለት መቶ እንደሚጠጉ ጠቅሰዋል። ባህር ዳርን እንደ ማጣቀሻ ያቀረቡት ፕሬዚዳንቱ በከተማዋ የአስራ ሁለተኛ ክፍል መልቀቂያ ብሔራዊ ፈተና ከወሰዱ አይነ ስውራን ውስጥ የዩኒቨርሲቲ መግቢያ ያገኙት 15 በመቶ ናቸው። የኢትዮጵያ ሕዝብ እንባ ጠባቂ ተቋም ዛሬ በይፋዊ የማህበራዊ ትስስር ገጹ እንዳሳውቀው በተለይ በሁለተኛው ዞር በተሰጠው ፈተና እርማት ላይ ስህተት ስለመፈጠሩ ከሀገር አቀፍ ፈተናዎች ኤጀንሲ ማረጋገጡን አስታውቋል። በጉዳዩ ላይ የትምህርት ሚኒስቴርና የፈተናዎች ኤጀንሲን መልስ ለማግኘት ጥረት እያደረግን ሲሆን፣ እንደተሳካልን ይዘን እንቀርባለን። ለአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ።